አድማጮች አሁን መስመሩን ለዓለም ዜና ለቃለሁ። ማንተጋፍቶት ስለሺ፣ የዲደብልዩ ዜና። ጤና ይስጥልኝ አድማጮች፣ በቅድሚያም አርስተ ዜና የአዲስ አበባ ከተማ አስተዳደር ምክር ቤት ዛሬ ባካሄደው መደበኛ ጉባኤው የአንድ ምክር ቤቱን አባል ያለመከሰስ መብት አነሳ። ግለሰቡ ያለመከሰስ መብታቸው የተነሳው የኮሪደር ልማትን ሽፋን በማድረግ ከሌሎች ተጠርጣሪዎች ጋር ከፍተኛ የሙስና ወንጀል ፈጽሟል በሚል በፍትሕ ሚኒስቴር በመጠርጠራቸው ነው ተብሏል። የሱማሊላንድ ፕሬዝዳንት ሙሴ ቢሂ አብዲ በፕሬዝዳንታዊ ምርጫው ተሸነፉ። ራሷን የሱማሊላንድ ሪፐብሊክ ብላ የምጠራው ግዛት የምርጫ ኮሚሽን ተቃዋሚው አብድራህማን ሞሐመድ አብዱላይ በቅጽል ስማቸው ኢሮ የፕሬዝዳንታዊ ምርጫውን ማሸነፋቸውን ዛሬ ይፋ አድርጓል። ሩሲያ ዩክሬንን በጦር ኃይል ከወረረች ከአንድ ሺህ ቀናት በኋላ ዛሬ ለመጀመሪያ ጊዜ የዩክሬን ጦር በዩናይትድ ስቴትስ የረዥም ርቀት ሚሳይል ሩሲያን መምታቱን አሳወቀም። የሩሲያ ፕሬዝዳንት ቭላድሚር ፑቲን በበኩላቸው ዩናይትድ ስቴትስን ለማስፈራራት ዛሬ አዲስ የኒውክሊየር መመሪያ ላይ መፈረማቸውን ሮይተርስ ዘግቧል። ዜናው በዝርዝር ዛሬ መደበኛ ጉባኤውን ያካሄደው የአዲስ አበባ ከተማ አስተዳደር ምክር ቤት የአንድ የምክር ቤቱን አባል ያለመከሰስ መብት አነሳ። ምክር ቤቱ አቶ ሰኢድ አሊ ከማል የተባሉትን አባሉን ያለመከሰስ መብት ያነሳው ግለሰቡ የኮሪደር ልማትን ሽፋን በማድረግ ከሌሎች ተጠርጣሪዎች ጋር ከፍተኛ የሙስና ወንጀል ፈጽሟል በሚል በፍትሕ ሚኒስቴር በመጠርጠራቸው ነው ተብሏል። የምክር ቤቱ አባል ወንጀል መፈጸሙን የማረጋገጥ ስልጣን የመደበኛ ፍርድ ቤቶች ሆኖ ቋሚ ኮሚቴው የተጠርጣሪ አባሉን ያለመከሰስ መብት ለማንሳት ግን በቂ አመላካች ሁኔታ ማግኘቱንም አስረድቷል። ግለሰቡ የልደታ ክፍለ ከተማ ዋና ስራ አስፈጻሚ ሆነው ሳሉ የኮሪደር ልማትን ሽፋን በማድረግ ያለ አግባብ መኖሪያ ቤቶችንና የንግድ ቤት በማፍረስ መጠርጠራቸው ተገልጧል። በሚሊዮኖች የሚቆጠሩ ብሮች ሙስና በመቀበልና የመንግስት ይዞታን ከህግ አግባብ ውጪ በማስተላለፍ መጠርጠራቸውም በምክር ቤቱ ተዘርዝሯል። ጥር 29 ቀን 2016 ዓ ም ጀምሮ ከሜክሲኮ እስከ ቄራ ላለ ዋና መንገድ ማስፋፊያ የሚሰራውን የኮሪደር ልማት ፕሮጀክት ሽፋን በማድረግ ስድስት የመኖሪያና አንድ የንግድ ቤት መፍረስ የሌለባቸውን እንዲፈርሱ መመሪያና ትዕዛዝ በመስጠት በባንክ ብድር ለገዛውና ግምቱ 30 ሚሊየን ለሚያወጣው ቤት 14 ሚሊየን ለቤቱ ግዢ ብድር ክፍያ በመፈጸም የሙስናና ህገወጥ ገንዘቡን ህጋዊ አስመስሎ በማቅረብ ወንጀል መፈጸም ምርመራ እየተጣራበት ይገኛል። የምክር ቤቱ የሰላም ፍትህና መልካም አስተዳደር ቋሚ ኮሚቴ ዛሬ እንዳቀረበው የግለሰቡ ያለመከሰስ መብት ይነሳለን ጥያቄ በፍትህ ሚኒስተር ሚኒስቴር ወይዘሮ ሃና አሪያ ስላሴ ዘሚካኤል ፊርማና ማተም በህግ አግባብ ጥያቄ መግረቡን ገልጿል። ዜናውን የላከልን የአዲስ አበባ ወኪላችን ስዩም ጌቱ ነው። ኦሮሚያ ክልል ውስጥ ጥቅምት 24 ቀን 2017 ዓ ም በሆለታ ከተማ አስተዳደር ገልጋልኩዩ ቀበሌ ልዩ ስሙ ካቢኔ ሰፈር ተብሎ በሚጠራ አካባቢ ወንጀል ፈጽሟል የተባሉ ሶስት ወጣቶች ላይ የ11 ዓመት ጽኑ እስራት ተበየነ። ወጣቶቹ ራሳቸውን በክልሉ ከሚንቀሳቀሱ ታጣቂዎች ጋር በማስመሰል ወንጀሉን መፈጸማቸውም ተገልጧል። በምዕራብ ሸዋ ዞን ወልመራ ወረዳ ሁለታ ከተማ የሰባት ዓመት ታዳጊ በማገት በሚሊዮን ገንዘብ ጠይቀው እንደነበረም ተዘግቧል። ጽኑ እስራት የተበየነባቸው አጋቾች ወንጀሉን ፈጽሟል የተባለበትን አካባቢ በሚገባ ያውቃሉ ተብሏል። ብይን የተላለፈባቸው ወጣቶች ኤርሚያስ ወንዴ ብሩ ካቢዮትና እዩ ለማ የተባሉ መሆናቸውም ተጠቅሷል። አስተያየታቸውን ለዶችቪል የሰጡ የዞኑ አቃቤ ሕግ ባለስልጣን በሽምቅ መንግስትን በሚፋለሙ ታጣቂዎች ስም ሰዎችን በማገት ገንዘብ የመጠየቅ ወንጀል በአሁኑ ወቅት እየተበራከተ መምጣቱን ገልጧል። በዜና መጽሔት ዝርዝር ዘገባ ይኖረናል። የግብፅ ምክር ቤት የአገሪቱን የመጀመሪያ የፍልሰተኞች ህግ አጸደቀም። ህጉ ፍልሰተኞችና ስደተኞችን ለመቆጣጠር የወጣ መሆኑ ዛሬ ተገልጧል። የመብት ተሟጋቾች ህጉ ሰብአዊ መብትን ይጋፋል በሚል እንዳይጸድቅ ሲሟገቱ ነበር። የግብፅ መንግስት በበኩሉ ህጉ የጸደቀው የስደተኞች መብት አደጋ ላይ በመውደቁ ነው ብሏል። እንደ የተባበሩት መንግስታት የስደተኞች ኮሚሽን በእንግሊዝኛ ምጻሩ ዩኤንኤችሲአር ከሆነ በዋናነት ከሱዳንና ሶሪያ የሄዱ 800 ሺህ ግድም የተመዘገቡ ስደተኞች ግብፅ ውስጥ ይገኛሉ። ይህ ከቦን ከተማ የራይኑዝ አቅራቢያ የሚያሰራጨው የዶቼቬሌ ራዲዮ ዜና ነው። የሱማሊላንድ ፕሬዚዳንት ሙሴ ቢሂ አብዲ በፕሬዚዳንታዊ ምርጫው ተሸነፉ። ራሷን የሱማሌላንድ ሪፐብሊክ ብላ የምትጠራው ግዛት የምርጫ ኮሚሽን ተቃዋሚ አብድራህማን ሞሐመድ አብዱላይ በቅጽል ስማቸው ኢሮ የፕሬዝዳንታዊ ምርጫውን ማሸነፋቸውን ዛሬ ይፋ አድርጓል። በምርጫው 63.92 በማግኘት አብድራህማን ሞሐመድ ሲያሸንፉ፣ ተሰናባቹ ፕሬዝዳንት ሙሴ ቢሂ ካሸናፊው በግማሽ ያነሰ 34.81 ድምጽ አግኝቷል። ሱማሌላንድ እንደ ጎርጎሪዮስ አቆጣጠር ከ1991 አንስቶ ከሶማሊያ ማዕከላዊ መንግስት ራሷን ነፃ አድርጋ ሀገር ሆና ብታወጅም በየትኛውም የዓለም አገር ግን እውቅና አላገኘችም። እንዲያም ሆኖ ግን በህዝብ በሚመረጥ ፕሬዚዳንት ትመራለች። በምርጫው የተሸነፉት ፕሬዚዳንት ሙሴ ቢሂ በምርጫው ቀን ይህንኑ ማለታቸው ይታወሳል። ዛሬ ለሶማሊላንድ ህዝብ ታሪካዊና ወርቃማ ቀን ነው የምርጫ ቀን ነው። ህዝቡ በሀገሪቱ ፕሬዚዳንት እንዲሆን ለሚፈልገው ሰው ወይም ፓርቲ ድምፅ ይሰጣል። ባለፈው ሳምንት ረቡዕ ከአንድ ሚሊዮን የሚበልጥ ህዝብ ድምፁን በሰጠበት የሶማሊላንድ ምርጫ ውጤት ላይ የሶስቱ ፓርቲዎች ማለትም ዋዳኒ፣ ኩልሚዬና ካአህ ወሳኝ ወሳይ ሚና ተጫውተዋል። ሶማሊላንድን ላለፉት ሰባት ዓመታት የመሩት ተሰናባሹ ፕሬዝዳንት ሙሴ ቢሂ ዓለም አቀፍ እውቅና ለማግኘት ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር የአጋርነትና የትብብር የመግባቢያ ስምምነት መፈረማቸው መዘገቡ ይታወሳል። ስምምነቱ ተግባራዊ ቢሆን ኢትዮጵያ ባህር ዳርቻ ወታደራዊ ጦር ሰፈርና የወደብ መገንቢያ ቦታ ታገኛለች ተብሏል። ሶማሊላንድ በበኩሏ ኢትዮጵያ ከመላው ዓለም አገራት የመጀመሪያዋ እውቅና የምትሰጣት እንድትሆን ትሻለች። በሶማሊላንድ ምርጫ ያሸነፉት አብድራህማን ሙሐመድ ስምምነቱን እንደሚደግፉ ሰፋ ያለ ምልከታ ማሳየታቸውን ሮይተርስ የዜና ምንጭ አትቷል። ሩሲያ ዩክሬንን በጦር ኃይል ከወረረች ከአንድ ሺህ ቀን በኋላ ዛሬ ለመጀመሪያ ጊዜ የዩክሬን ጦር በዩናይትድ ስቴትስ የረዥም ርቀት ሚሳይል ሩሲያን መምታቱን አሳወቀም። የሩሲያ ፕሬዝዳንት ቭላዲሚር ፑቲን በበኩላቸው ዩናይትድ ስቴትስን ለማስፈራራት ዛሬ አዲስ የኒውክሌር መመሪያ ላይ መፈረማቸውን ሮይተርስ የዜና ምንጭ ዘግቧል። የዩናይትድ ስቴትስ ተሰናባቹ ፕሬዚዳንት ጆ ባይደን ከአንድ ሺህ ቀናት ጦርነት በኋላ ዩክሬን በተደጋጋሚ ስትጠይቅ የነበረውን የረዥም ርቀት ጦር መሳሪያ ፈቅዷል። ሩሲያ በዩክሬን በኩል ከተወነጨፉ ስድስት የረዥም ርቀት ሚሳይሎች አምስቱን አየር ላይ መታ ማክሸፏን አሳውቃለች። እስካሁን በተደረገው ውጊያ የሩሲያ ወታደሮች የዩክሬንን አንድ አምስተኛ ምድር መቆጣጠራቸውም ተዘግቧል። ዩክሬን በአሁኑ ወቅት በጦር ግንባር በኩል በሰው ኃይል እጥረት መቸገሯንም የዩክሬን ጉዳይ አዋቂ ፖለቲካ ተንታኝ፣ ወታደራዊ አማካሪና ደራሲ ፍራንስ ሽቴፋን ጋዲ ለሰሜን ጀርመን ማሰራጫ ጣቢያ በጀርመንኛ ምጻሩ ኤንዴአር ተናግሯል። በአሁኑ ወቅት ለዩክሬን ትልቁ ችግር በዚህ ላይ በደንብ ላስምርበትና፣ ከወታደራዊ እይታ አንጻር በጦር ግንባር ያለው የሰው ኃይል እጥረት ነው። በዚያ ላይ ተጨማሪ የእግረኛ ጦር ሰራዊት ቢኖር እንኳ እዚያ ያሉትን የረዥም ርቀት ተጓዥ ጦር መሳሪያዎችን መተካት አይችሉም። ዩክሬን ጦርነቱ ከተጀመረ ከ33 ወራት በኋላም ቢሆን የዩናይትድ ስቴትስ የረዥም ርቀት ወንጫፊ ሚሳይሎችን መጠቀሟ በጦርነቱ ተጽዕኖ እንደሚኖረው ወታደራዊ ተንታኞች ተናግረዋል። ያለ ዩናይትድ ስቴትስ ቀጥታ ተሳትፎ ሚሳይሎቹ ጥቅም ላይ ሊወሉ አይችሉም ያለችው ሩሲያ በጦርነቱ ዩናይትድ ስቴትስ ቀጥታ ተሳትፎ አድርጋለች በማለት ወቅሳለች። ዩናይትድ ስቴትስ አዲሱ የሩሲያ የኒውክሌር መመሪያ የሚደንቅ አይደለም ማለቷ ተሰምቷል። ይህ ዶቼ ቬለ ሬዲዮ ነው። አድማጮች ዜናውን ለማጠናቀቅ አርስተ ዜናውን በድጋሚ እናሰማለን። የአዲስ አበባ ከተማ አስተዳደር ምክር ቤት ዛሬ ባካሄደው መደበኛ ጉባኤው የአንድ የምክር ቤቱን አባል ያለመከሰስ መብት አነሳም። ግለሰቡ ያለመከሰስ መብታቸው የተነሳው የኮሪደር ልማትን ሽፋን በማድረግ ከሌሎች ተጠርጣሪዎች ጋር ከፍተኛ የሙስና ወንጀል ፈጽመዋል በሚል በፍትህ ሚኒስቴር በመጠርጠራቸው ነው ተብሏል። የሱማሊላንድ ፕሬዝዳንት ሙሴ ቢሂ አብዲ በፕሬዝዳንታዊ ምርጫው ተሸነፉ። ራሷን የሱማሊላንድ ሪፐብሊክ ብላ የምጠራው ግዛት የምርጫ ኮሚሽን ተቃዋሚ አብድራማን ሞሐመድ አብዱላሂ በቅጽል ስማቸው ኢሮ የፕሬዝዳንታዊ ምርጫው ማሸነፋቸውን ዛሬ ይፋ አድርጓል። ሩሲያ ዩክሬንን በጦር ኃይል ኮረረች። ከአንድ ሺህ ቀናት በኋላ ዛሬ ለመጀመሪያ ጊዜ የዩክሬን ጦር በዩናይትድ ስቴትስ የረዥም ርቀት ሚሳይል ሩሲያን መምታቱን አሳወቀም። የሩሲያ ፕሬዝዳንት ቭላድሚር ፑቲን በበኩላቸው ዩናይትድ ስቴትስን ለማስፈራራት ዛሬ አዲስ የኒውክሊየር መመሪያ ላይ መፈረማቸውን ሮይተርስ የዜና ምንጭ ዘግቧል። ዜናው በዚሁ አበቃ። መልካም ጊዜ። ጤና ይስጥልኝ በመከታተል ላይ ያላችሁት ዶቼ ቬለ ነው። ለምሽቱ የዓለም ዋና ዋና ዜናዎች ማንተካፍቶት ስለሽን አመሰግናለሁ።